i ክልል ባለፉት ስድስት ወራት በግጭትና በተፈጥሮ አደጋ ከ310 ሺህ በላይ ዜጎች ጉዳት እንደደረሰባቸው የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። መንግስት ለሰብአዊ ድጋፍ ለማገገሚያና መልሶ ማቋቋሚያ ከ836 ሚሊዮን ብር በላይ ወጪ ማድረጉን ኮሚሽነር ጋንታ ጋሞ በሰጡት መግለጫ ገልጸዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማ የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ባለፉት ስድስት ወራት ጉዳት ከ ደረሰባቸው ከ310 ሺህ በላይ ዜጎች ውስጥ አብዛኛዎቹ የተጎዱት በክልሉ በተፈጠሩ ግጭቶች መሆናቸውን ተናግሯል። ከዚህ በተጨማሪ በክልሉ በ11 ዞኖች በ45 ወረዳዎች እንዲሁም በሶስት ከተማ አስተዳደሮችና በአራት ልዩ ወረዳዎች በደረሰ የመሬት ናዳ፣ በጎርፍ፣ በወንዞች መጠለቅለቅ፣ በድርቅ፣ በመሬት መንሸራተትና በእሳት አደጋ መፈናቀላቸውን ዘርዝረዋል። ኮሚሽነሩ ከ ዘጠኝ ሺህ በላይ ቤቶች በተፈጥሮ አደጋና በግጭት ጉዳት እንደደረሰባቸው ተናግሯል። የክልሉ መንግስት በተለያዩ አካባቢዎች ለተፈናቀሉ ዜጎች ሰብአዊ ድጋፍ የሚውል ለማገገሚያና መልሶ ማቋቋሚያ በርከት ያለ ገንዘብ አውጥቶ ድጋፍ ሲያደርግ መቆየቱንም ገልጧል። ቅድመ ማስጠንቀቂያ ስራዎችን ሰርተን፣ መከላከል ስራዎችን ሰርተን ከዛ አልፎ በተከሰተ ሰዓት ትልቁ የነፍስ ማዳን ከምንም ነገር በላይ እድል ጊዜ የሚሰጠው ወይም ደግሞ ስፍራ የሚሰጠው እንዲሆን ነው በውሳኔው የተካተተው። በዚህም ሂደት ወገኖች ለችግር በተቃለጡ ሰዓት በፍጥነት ምግብ የማቅረብ፣ ውሃ ማቅረብ፣ አልባሳትን የማቅረብ እና ሕይወት እንዳይጎዳ የማድረግ ስራ ከምንም ነገር በላይ ቅድሚያ የሚሰጠውና ይሄም ደግሞ ከኅብረተሰቡ ጀምሮ ሁሉም አካል በአደጋ ስጋት ስራ አመራር ፖሊሲያችን የአደጋ ምላሽ ሁሉም አካል ይሰጣል። ስለዚህ ከህብረተሰቡ ጀምሮ የወረዳ፣ የዞን፣ የክልል፣ የፌደራል ርብርብ በማድረግ በተለይ በስድስት ወራቱ ምላሽ የመስጠት ስራዎቹ በጣም በጠንካራ ርብርብ ሄደዋል። እንግዲህ ከዚህ ባለፈ በተፈጥሮም ሰው ሰራሽ አደጋዎችም ተፈናቅለው ወደ የቤታቸው የተመለሱ መኖሪያ ቤታቸውን እና የመሳሰሉ የኑሮ መሰረታቸውን የተጎዳባቸው ወገኖችን መልሶ የማቋቋም ስራዎች ሌላኛው ቀጥሎ የሚታይ ነጥብ ሆኖ ነው የተወሰደው። በዚህ ምደት እንግዲህ ክልላችን ባለፉት ሁለት ሶስት ዓመታት ከ836 ሚሊዮን ብር በላይ ነው ለመልሶ ማቋቋም ስራዎች ያዋሉ። ለህፃናትና እናቶች አልሚ ምግብ መከፋፈሉና የምርት ወቅት በመዛባቱ ለምግብ እጥረት ለተጋለጡ ወገኖች 270 ሚሊዮን ብር ማሰራጨቱን ማስታውቋል። በመንግስትና በለጋሽ ድርጅቶች ደግሞ ከ206 ሺህ ኩንታል በላይ ምግብ እህል የምግብ ዘይት ደግሞ ከአምስት ሺህ ጉንታል በላይና አልሚ ምግቦች ደርሶ መሰራጭታቸውን በሰላሳ ሰባት ወረዳዎች በተለይ የስነ ምግብ ችግሮችን ለመቅረፍ በእናቶችና በህጻናት ላይ የሚታየውን የምግብ ክፍተት ለመሸፈን እንዲቻል በጤና ቢሮ አማካይነት ልየታ እየተደረገ 13776 ህጻናትና 14221 ነብሰጡር እናቶች በድምሩ 27957 ተጠቃሚዎች በስድስት ወሩ ውስጥ ከ1494 ኩንታል በላይ አልሚ ምግቦች ቀርበው በ415 ማሰራጫ ጣቢያዎች እንዲሰራጭላቸው መደረጉን፣ አጠቃላይ የምግብ ክፍተትን በክልላችን ለመሸፈን የተሰራውን ስራ በጥንካሬ ገምግሞታል። የክልሉ መንግስት ሰብአዊ እርዳታ ከማድረግ ጎን ለጎን የተፈናቀሉ ዜጎችን መልሶ ለማቋቋምና የእንስሳት መኖ ለማቅረብ የተቀናጀ ነው ያሉትን ጥረት ሲያደርግ መቆየቱንም አቶ ጋንታ ተናግረዋል። የተፈጥሮ አደጋዎች ያስከተሉትን የመኖ ችግር ለመቅረፍ እንስሳትን አዛውሮ በሌሎች መኖ ባለባቸው አካባቢዎች ህብረተሰቡን አዋይቶ ህብረተሰቡ ጋር ተስማምቶ እንስሳትን ሽርት ማድረግ ከ178 ሺህ በላይ በል መኖዎችን በማቅረብ እንስሳትን በመመገብ ከዛም ባለፈ ዘላቂ የመኖ ችግር እንዳይገጥም በዘላቂነት በ316 ሄክታሮች በመስኖ የመኖ የማልማት ስራ መጀመሩን በጥንካሪዎች ገምግሞታል። እንግዲህ አጠቃላይ በክልላችን በስድስት ወራት የተከሰቱ ክስተቶችን ለመቆጣጠር በሰው ህይወት ላይ የከፋ ጉዳት እንዳይደርስ ለማድረግ አጠቃላይ የኑሮ መሰረቱ ላይ መናጋት እንዳይፈጠር የክልሉ መንግስት፣ የፌዴራል መንግስት፣ የተባበሩት መንግስታት ድርጅት ተቋማት፣ አጋሮች ሁሉ ከፍተኛ ድብር በማድረግ አጠቃላይ የነበረውን ነገር በመቀልበስ በክልላችን አሁን የተፈጥሮ ሆነ የሰው ሰራሽ አደጋዎች ያስከተሉት የመፈናቀል ሙሉ በሙሉ በሚባል ደረጃ በነበረበት በቀየው ኑሮውን መጀመር መግፋት እንዲችል ለማድረግ የተሰራውን ስራ በጣም በተጠናከረ መልኩ ቀጣይ አቅጣጫዎችን አስቀምጧል። በክልሉ ምክትል ርዕሰ መስተዳድር በአቶ ርስቱ ይርዳው የሚመራው የክልሉ የአደጋ ስጋት ስራ አመራር ምክር ቤት የስድስት ወራትን አፈጻጸም ገምግሞ አቅጣጫ አስቀምጧልን ብሏል። ትኩረት እንዲሰጥባቸው በምክር ቤቱ አቅጣጫ ከተቀመጠባቸው ጉዳዮች ውስጥ አንደኛው ግጭቶችና የተፈጥሮ አደጋዎች ደርሶ ጉዳት ከማድረሳቸው በፊት ቀድሞ የመከላከል ስራ እንዲተገበር አሳስቧል። ለአሜሪካ ድምጽ ራዲዮ Jonathan the Deus,